በአዲስ አበባ ከተማ ላፍቶ ክፍለ ከተማ ሀና ማርያም ፋሪ ማንጎ ጨፌና ሌሎች በክፍለ ከተማዋ ስር ባሉ መንደሮች ውስጥ ከተካሄደ ቤት የማፍረስ እንቅስቃሴ ጋር ተያይዞ ህይወት ጠፍቷል ከአካባቢው ነዋሪዎች የተወሰነው ሰው ቤቱ እንዳይፈርስ አቤቱታ እያቀረበ ባለበት ወቅት የመንግስት አፍራሽ ግብረ ኃይል ቤቱን ማፍረስ ሲጀምር ከፍተኛ ግጭት መፈጠሩን ነዋሪዎቹ ለቪኦኤ ገልጸዋል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጠው መግለጫ በግጭቱ ሁለት የአዲስ አበባ ፖሊስ አባላትና አንድ የወረዳ ስራ አስፈጻሚ ህይወት ማለፉን አስታውቋል። ጽዮን ግርማ ተጨማሪ አላት። ዛሬ ማምሻውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች እንደሚያስረዱት በአዲስ አበባ ከተማ ለአፍቶ ክፍለ ከተማ ስር ሀና ማርያም ሁሪ ማንጎ ጨፌና ሌሎች በክፍለ ከተማው ስር ያሉ በነዋሪዎቹ ግምት ከ30 እስከ 40 ሺህ የሚሆኑ ቤቶች የተሰሩት በህገ ወጥ መንገድ እንደሆነ በሶስት ቀን ውስጥ ማፍረስ እንዳለባቸው ትላንት እንደተነገራቸው ይገልጻሉ። ስሟ እንዳይጠቀስ የጠየቀች አንዲት የአካባቢው ነዋሪ በቦታው እንደነበረች ገልጻ ሁኔታውን ታስረዳለች። የተሰማነው ነገር የለም። ትናንትና ያው መጡ፣ በየቤቱ ስም ይመዘግባሉ። ገበሬ ቤትን ራይት አድርገው ይሄዳሉ። ኩሽና ምናምን ሰርቪስ እያሉ ይመዘግባሉ። እኛ ምንም ያወቁ ነገር የለም። እኛ ደግሞ የቤት ቆጠራ መስሎን ዝም ብለን ተረዳዳና ልክ በዚህ ሰዓት በሶስት ቀን ውስጥ ሰዎች እንድታወጡ ቤት ይፈርሳል ምናምን ያሉ መቃቀጥ እንዲ ዝም ብሎ በቃ ኛ እንዲያውም ይሄ አይፈለግም የተባለው ተራራ ነገር ስለሆነ ይሄ ማንጎ ጠሽ አይፈለግም ያሉ። አሁን እንደዚያ ሲሉ እኛ ይሄ ነው ብለን እሺ ብለን ቁጭ ብለን እያለ ትናንትና ያም ማስጠንቀቂያ መጣ ሌሊት። በቃ ስብሰባ እንውጣና ራስ በራሳችን እንወያይ ምን እንደምናደርግ አሉ። ማንም አልቀሰቀሰንም። እሺ ብለን ራስ በራሳችን ወጣን፣ አስር ሰዓት አካባቢ ማለት ነው። ከረቢቱ ወጣን፣ ያው ስብሰባ አደረግን። ምን ማድረግ አለብን ተባለ። ሰባት ሰባት ኮሚቴ ከየ እንትኑ ተባለ ይውጣ ተባለ። አሁን ያን ሰባት ሰባት ኮሚቴ መረጠን ምናል እሱ ቤተ መንግስት እንዲላክ እነሱ ማለት ነው። ሰባት ሰባት ኮሚቴዎች ምንም አይነት ረብሻ፣ ምንም አይነት ስድብ፣ ምንም አይነት ድንጋይ ውርወራ መኖር የለበትም። በሰላማዊ ነው እንደዚህ አድርገን የምንና ተባባል ይሻሉ ልክ ሰማይና ምድር ጎበግ ሲል ዙሪያ ችር እንዳለ ፖሊስ ከበበን። አሁን ፖሊስ ሲከበን ምንድን ነው ችግራችን ምንድን ነው ብላችሁ ጠይቁን። ዝም ብላችሁ ለምትከቡናላችሁ ምናምን ብለን አሉ አሏቸው። ያው ሚመራን ነበረ እዛ አንደኛው፣ ዝም ብላችሁ ተበተኑ በእናንተ ባላችሁት ሊመጣ ነገር የለም። ስለዚህ እናንተ ከፈለጋችሁ ሶስት አራት ሰው መጣችሁ ወደ ላይ መላክ ትችላላችሁ እንጂ በራሳችሁ ፍላጎት እንደዚህ የምትሰበሰቡበት ምንም አይነት ምክንያት የለም ማለት አንበተንም፣ አንበተንም ማለት በቃ ህዝቡ ምንም ሳናገኝ እኛ ጨረቃ ላይ ወድቀን ምንም ሳናገኝ አንበተንም። ለምንድን ነው የምንበተነው? መፍትሄ ስጡን። አን እንደዚ የተጨቃጨቅን እስከ አምስት ሰዓት ዘለቅን ማለት ነው። ህዝቡ አንበተንም ብሎ እምቢተኝነቱን ሲያሳይ የክፍለ ከተማው አስተዳዳሪዎችና ኃላፊዎች እንዲጠሩላቸው እንደተደረገም ትናገራለች። አሁን እውነትም መጣ ህዝቡ ህዝብ አይመሰለሽ፣ ወደ ከሶስት ሺ በላይ ነው። በቃ ህዝቡ ያለው አሁን መሀል ግባና ያው የሃይማኖት እንትኖች አሉ። ና ዚጋ ቁም፣ ና ዚጋ አስተላልፍልህ ምናምን አሉት። አልገባም አለ። ከዛ መጨረሻ ላይ እሺ ዳር ሆነህ ተናገር ምናምን ተባለ። በቃ ተናገረ። በቃ ያለውን ሰው ያለውን ሮሮ። ውጭ ነን፣ ውጭ ሄደን እንደዚህ ተቃጥለ ማምተን የሰራ ነው። የት እንውደቅ? የት ጥለን አለ። የት ነው እንትን የምትለን? ወይም ደግሞ መጠለያ ስጠን። እሺ በቃ መጠለያ ስጡን፣ ምንወድቅበት፣ የት እንውደቅ ምናምን አለ ህዝቡ። ከዘጠና ሰባት ወደዚህ ያለ ቤት በሙሉ ይፈርፋል። በቃ እንጠርጋለን፣ እናጠዳለን። ቆይ ቆሻሻ አረጋችሁን ወይ ገንዳ ላይ ጠርጋችሁ ምታስምት ምትሉ የት ነው የምንወድቀው? እነዚህ ልጆቻችን ይዘን የት እንድረስ? እንዴት ነው ይጠረጋል? ማለት ምን አይነት ነው? እኛ እኮ ዝም ብለን በወረራ አደለም የወረር ነው ከአረብ ሀገርም ከየት ሀገርም ኮብልን ሰርተን ያጠራቀምናት ብራችን እኮ ነው በዚህ አፍተን ቁጫል ነው እንጂ ዝም ብለን ከመሬት ተነስተን አደለም የወረር ነው። እና እንዴት ነው የምንጠረገው ምናምን አሉት። ከዛ መጨረሻ ላይ ይሄ ከበላይ የመጣ ትእዛዝ ነው ትእዛዝ ነው በቃ የራሳችሁ ጉዳይ ነው ያለው። በቃ ደርሳለ የራሳችሁ ጉዳይ ትጸዳላችሁ፣ ትጸዳላችሁ አለ። በዚህን ጊዜ ተሰብስቦ የነበረው ሰው በሙሉ ማጉረምረም መጀመሩን የምትናገረው ይችው የአይን ማኝ፣ አንድ ሰው እጁን በማውጣት ተቃውሞ እንዳሰማም ትገልጻለች። አካሄድ፣ አካሄድ፣ አካሄድ፣ በህግ አምላክ አካሄድ አለው። በቃ አካሄድ ሲለው እሺ ተናገር ምናምን ሲል የራሳችሁ ጉዳይ አይባልም። ህዝቦች ነን፣ ከብት አደለንም፣ ወይም በጋ አደለንም እንዴት የራሳችሁ ጉዳይ ብለ ስላለህ በርስ በስነ ስርዓት እንትን ማለት አለብህ እንጂ ትጠረጋላችሁ ወይም ደግሞ ትጸዳላችሁ የራሳችሁ ጉዳይ ብሎ ማለት ምን ማለት ነው? ምናምን ሲለው በቃ ይሄ አመራር ነው አመራር ነው አለ። በቃ ከዚያ ዋናው ፖሊስ የፖሊስ ዋናው አስተዳደር እሱ በቃ ከአነጋገር ስህተት ነው፣ እንደዚህ ማለት የለበትም ነበር። በቃ ተረጋጉ፣ ስህተት ነው፣ በርግ ስህተት ነው ምናምን አለ። ነገሮች የተረጋጉ መስለው ሁሉም ሰው መሄድ ስለማይችል ኮሚቴ መርጠው እንዲልኩ እየተነገራቸው ባለበት ወቅት ከሌላ ቦታ ጩኸት መስማታቸውንም ታስረዳለች። ኮሚታችሁ ምረጡና ወደ በላይ ላኩ፣ ማንም አይከለክላችሁም፣ ሂዱ በቃ ወደ በላይ ምናምን ተብሎ እያለ ከኋላችን ጮሆ ትሩምታ ቀለጠ። ከዛ ምንድን ነው ብለን ስንል ከታች ያለ ከኡሬ የሚባል ሰፈር ከዛ ያለ እያፈርሱ ነው፣ እኛ ነዚያ ሰብስሮ እነሱ ያፈርሳሉ። ከዛ እየፈረሰ ነው ብሎ ሲባል በምንም ታምር እኔ ነኝ አዛዥ እኔ ነኝ አንድ ፖሊስ አላሰማራሁም አለ። እኔ ሳላዘዝ ማነው የወጣው ምናምን አለ። ግን ከሁለት መቶ የሚያንስ ፖሊስ ሂዶ ተሰማርቷል በዛ መጀመሪያ ምንድን ያደረጉት ፖሉን ለመንቀል ነው። የመብራት ዋናውን ፖል እሱን ነቅለው በግኔደር በማረፍ እዛ በቃ ከዛ እየተጫጫዋ ሲመጣ ከዚህ ያለው ህዝብ ግልብጥ ብሎ ወደ እነሱ ሲሄድ ከዛ ወዲያ ተዋልኩሽ ከመሀል ተገናኘ ያ ፖል እየተመጣው ህዝቡን ተመታ። የሞተም አለ ተሰብሮም ይሄዳል። ያው እንግዲህ በአይኔ የላየውም ራሱ ዋናውም ሞተ ነው የሚባለው። በቃ እስከ ሰባት ሰዓት ምናምን ውጭ ላይ በቃ አንዱ በታች ይጮኋል፣ አንዱ በላይ ይጮኋል። እንዲሁ ውጭ ስንጨጋ ስንጨጋ መጨረሻ ላይ ጠቅለው ወደዛ መጀመሪያ በተጀመረበት አካባቢ እንዳለ ወደ ሰባት መኪና ሚሆን ፌዴራል መጥቶ ተደፋ። እኛ ላይ አቃበት ላይ ስለሆን ተመልሰን ተረጋገን። እስካሁን ድረስ ግን ይው እያፈሱ ነው አሉ ዛ ይችው ነዋሪ ውጥረቱ ማምሻውን ድረስ መቀጠሉንም ትናገራለች። በዚሁ ክፍለ ከተማ ፉሪ በተባለ ቦታ ነዋሪ የሆነ አንድ ወጣት ስለተፈጠረ ሁኔታ ሲያስረዳ በአካባቢው ሰዎች ከአርባ አምስት ዓመት በላይ የኖሩበት እንደሆነ ሁሉም ያለውን ጥሪት አፍሶ የሰራው ስለሆነ ከሚመለከተው አካል ጋር በሰላም መነጋገር አለብን በሚል ሴቶችና ህጻናት ተሰብስበው የሴቶች ጉዳይ ሚኒስቴርን እንዲያነጋግሩ የተወሰኑት ደግሞ ቤተ መንግስት እንዲሄዱ ተመካክረው ከተላላኩ በኋላ ሊያነጋግሩ የሄዱትን ሰብስበው አነጋግረው እነሱ በጎን ቤቱን ሊያፈርሱ እንደመጡባቸው ያስረዳል። መጀመሪያ እንደመጡም የመብራት ትራንስፎርመሩን ነቅለው ሊሄዱ ሲሉ ግጭት ተፈጠረ ይላል። በሩ ተኩስ ሲከፈት፣ በርካታ ሰው መበተን ጀመረ። ግማሽ ሮጠ፣ የተወሰነውም ቀርሳ የሚባል ወንዝ ውስጥ ገባ። ብቻ ጩኸት ነበር፣ ትርምስ ነበር። ሁለት የፖሊስ አባላትና የአካባቢው አስተዳዳሪ ሞቱ ሲባል ሰምቻለሁ። ከህዝቡ ግን ይህን ያህል የሞተ ሰው መኖሩን አልሰማሁም። ይህንኑ ጉዳይ በተመለከተ ከንፋስ ስልክ ላፍቶ ክፍለ ከተማ እና ከፖሊስ በኩል መረጃ ለማግኘት በርካታ ጥረቶች ብናደርግም ስልኮች ባለመስራታቸው ማግኘት ሳንችል ቀርተናል። በሌላ በኩል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጠው መግለጫ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በተለምዶ ሀና ማርያም በመባል የሚጠራው አካባቢ ህገወጥ ግንባታን መልክ ለማስያዝ በተደረገ እንቅስቃሴ ህገወጦች ባደረሱ ጥቃት ሁለት የአዲስ አበባ ፖሊስ አባላት እና አንድ የወረዳ ስራ አስፈጻሚ ህይወት ማለፉን አስታውቋል። እነዚህ ህገወጥ ድርጊት የፈጸሙ አካላትን በቁጥጥር ስር ለማዋል የፌዴራል ፖሊስ ኮሚሽን እና የአዲስ አበባ ፖሊስ ኮሚሽን ከህብረተሰቡ ጋር በመተባበር የህገወጦችን ድርጊት ሙሉ በሙሉ በቁጥጥር ስር ለማዋል እንቅስቃሴ እየተደረገ ነው ሲል አስታውቋል። እስከ ምሽቱ ድረስ ያነጋገርናቸው ነዋሪዎች አካባቢው ስላለው ሁኔታ ሲገልጹ እስካሁን ድረስ ነገሮች እንዳልተረጋጉና ሰዎች እየታሰሩ እንደሆነ ነግረውናል።